መንፈሳዊ መሪ ምዕራፍ 6 መርነትን በተመለከተ ጳውሎስ የሰጠው መመሪያ። እንግዲህ ኤጲስቆጶስ እንዲህ ሊሆን ይገባዋል፦ የማይነቀፍ የአንዲት ምስት ባል፣ ልከኛ፣ ራሱን የሚገዛ፣ እንደሚገባው የሚሠራ፣ እንግዳ ተቀባይ፣ ለማስተማር የሚበቃ፣ የማይሰክር፣ የማይጨቃጨቅ ነገር ግን ገር የሆነ የማይከራከር ገንዘብን የማይወድ ልጆቹን በጭምተኛነት ሁሉ እየገዛ የራሱን ቤት በመልካም የሚያስተዳድር ሰው። ግን የራሱን ቤት እንዲያስተዳድር ባያውቅ የእግዚአብሔርን ቤተ ክርስቲያን እንዴት ይጠብቃታል? በትዕቢት ተነፍቶ በዲያብሎስ ፍርድ እንዳይወድቅ አዲስ ክርስቲያን አይሁን። በዲያብሎስ ነቀፋና ወጥመድ እንዳይወድቅ በውጭ ካሉት ሰዎች ደግሞ መልካም ምስክር ሊኖረው ይገባል። አንደኛ ጢሞቴዎስ 3 2 እስከ 7። አንድ ቀን የዚህ ጸሐፊ የቅርብ ጓደኛ የሆነ ሰው ለመሆኑ የራስን ድክመትና በደል ሌላው ላይ ስትመለከት በራስህ እንድታፍር አያደርግህም ብሎት እንደነበር ያስታውሳል። አንዳንድ ጊዜ መንፈሳዊ ነገሮችን በበለጠ ሁኔታ መረዳት የምንችለው በቃላት ሳይሆን በሌሎች ሕይወት ምሳሌነት ስንመለከታቸው ነው ለውጤታማ መንፈሳዊ መርነት ያበቃሉ በማለት የዘረዘራቸው ባህርያት ከራሱ ከሐዋርያው ጳውሎስ ሕይወት ምሳሌነት መመልከት ይቻላል። ከተላላቅ መሪዎች የምንመለከተው አንድ የጋራ ባህሪ ማንነታቸውን ማዳበር የቻሉት በጊዜ ሂደት መሆኑ ነው። የጳውሎስን ሕይወት ይበልጥ በመረመርን መጠን በሁሉም ማለት ሞራላዊም ሆነ በመንፈሳዊ ሕይወት አቅጣጫ ልቆና ያለን ስለሆነም ኤ ደብሊዩ ቶዘር ዘር የተሳካ ክርስትና ሕይወትን ከኖሩ የዓለማችን ትላላቅ ሰዎች ዋነኛው ቢያደርጉት የሚያስገርም አይደለም። አደገኛ የቤተ ክርስቲያን ጠላት የነበረው ሰው ታላቅ መሪና የክርስትና እምነት ተከራካሪ እንዲሆን እግዚአብሔር መምረጡ በጣም ይገርማል። በእርግጥም ጳውሎስ ቤተ ክርስቲያን ካፈራቻቸው ምርጥ መሪዎች አንዱና ዋናው ነበር። ትላላቅ የመንግስት ባለስልጣናት ነገስታትና የካህናት መሪዎች ወይም በወንዶችም ሆነ በሴቶች ፊት ቆሞ ማገልገል ለጳውሎስ ምንም ልዩነት አልነበረው። የክርስትና እምነትን በተመለከተ ከፈላስፎች፣ ከሃይማኖት መሪዎችና ከጣዖት አምላኪዎች ጋር ሲከራከር አፌ ማስያዝ ብቃት ነበረው። ከሰባቱ የአይሁድ ምሁራን አንዱ እንደሆነ በሚታሰበው በገማልያል እግር ስር ቁጭ ብሎ መማሩ ጥልቅ የብሉይ ኪዳን እውቀት እንዲኖረው አስችሎታል። ይህን በተመለከተ ስለ ራሱ ሲናገርም ለአባቶቼ ሞግ ከመጠን ይልቅ እየቀናሁ በወገኔ ዘንድ በዘመኔ ካሉት ብዙዎችን በአይሁድ ስርዓት ይበልጥ ነበር ብሏል። ገላትያ 1:14 አገልግሎቱ ክርስቶስን ማዕከል ያደረገና ለእርሱም ባለው ፍቅር የነደደ ነበር። ለክርስቶስ ከነበረው ፍቅር የተነሳም ሊያመልጠው የማይችል ኃላፊነት እስረኛ ሆኗል። ሮሚያ 1 14 ሁለተኛ ቆሮንቶስ 5 14 ዘረርና ባህላዊ ልዩነትን ግምት ውስጥ ባለማስገባት ሰዎችን ሁሉ በወንጌል የመድረስ ሸክም ነበረበት። ሀብታሞችንና ድሆችን የተማሩትንና ያልተማሩትን በእኩል ዓይን ይመለከት ነበር። ታዲያ እነዚህን ነገሮች መሰረት እስካደረገ ድረስ መንፈሳዊ መሪ ለመሆን ከጳውሎስ የተሻለ መስፈርቱን ያሟላ ማን ሊሆን ይችላል? በነበረው ሰፊ የሕይወት ተሞክሮ ላይ መንፈስ ቅዱስ በሚሰጠው መገለጥ ይደገፍ ነበር። መንፈሳዊ መስፈርቶች በጊዜና በሁኔታዎች የሚለዋወጡ አይደሉም። ያኔ የነበሩ መመሪያዎች ዛሬም ቢሆን ያገለግላሉ። እነዚህ ጳውሎስ ተግባር ላይ ያዋላቸው መመሪያዎች ስንፈልግ የምንጠቀምባቸው፣ ሳንፈልግ ደግሞ የምንተዋቸው ሳይሆኑ ምንጊዜም ቋሚ መስፈርት ናቸው። እዚህ ላይ ኤጲስቆጶስ እኔ እና ሽማግሌ የሚሉት ሁለት ቃላት በቤተ ክርስቲያን ውስጥ አንድ አይነት ስራ ለሚሰራ ሰው የተሰጡ ስያሜዎች ናቸው። ሽማግሌ የሚለው ክብሩንና ስልጣኑን ሲያመለክት፣ ኤጲስቆጶስ የሚለው ደግሞ ስራውንና አገልግሎቱን ያመለክታል። በሌላ አነጋገር አንደኛው ሰውየውን፣ ሁለተኛው ደግሞ ስራውን ያመለክታል ማለት ነው። ለዚህ አባባላችን መሰረት የሚሆነን ሐሳብ የምናገኘው ከሐዋርያ ሥራ 20 ቁጥር 17ና 28 ሲሆን አንድ አይነት ወይም ተመሳሳይ ስራ ያላቸውን ሰዎች የቤተ ክርስቲያን ሽማግሌዎችና ጳጳሳት በማለት ሲጠራቸው እንመለከታለን። በዚህ ምዕራፍ መጀመሪያ ላይ የተመለከትነው ነው። ጥቅስ አንድ መሪ በተለያየ የህይወት ገጽታውና ማህበረሰባዊ ግንኙነቱ ማሟላት የሚገቡትን መስፈርቶች ይዘረዝራል። ማህበረሰባዊ መስፈርቶች አንድ መሪ በቤተ ክርስቲያን ባሉ ሰዎች ዘንድ የማይነቀፍ መሆን አለበት። ጸባዩም ሆነ ዝንባሌው ለነቀፋና ለትችት የሚያጋልጠ ሆኖ እንዳይገኝ ጥንቃቄ ማድረግ ይኖርበታል፣ ይጠበቅበታል። በዚህ ሁኔታ ሐሜተኞችና ወሬ አመላላሾች ላሎ ባልታና ስም ለማጥፋት ምክንያት የሚሆናቸውን ነገር ማግኘት የለባቸው። ምናልባት በክፉ የሚያስነሱትና ስሙን የሚያጠፉ ሰዎች ቢኖሩ እንኳ አኗኗሩ ስም አጥፌዎችን የሚያሳፍርና ሰበብ የሚያሳጣ መሆን አለበት። ከቤተ ክርስቲያን ውጭ ባሉ ሰዎች ዘንድ ደግሞ መልካም ምስክር ሊኖረው ይገባል። ከቤተ ክርስቲያን ውጭ ባሉ የሥራ እንቅስቃሴዎች ከክርስቲያን ጋር የሚውል ሰው ስለዚያ ወንድም ጸባይ ምስክር ሊሆን ይችላል። ጳውሎስ ይህንን መስፈርት ያስቀመጠበት ምክንያት በጣም ግልጽ ነው። የዚህ መጽሐፍ ጸሐፊ የሚያውቀው አንድ የቤተ ክርስቲያን ሽማግሌ ብዙዎችን ብዙ ሰዎችን ቀጥሮ የሚያሰራበት አንድ ትልቅ መስሪያ ቤት ነበረው። የቤተ ክርስቲያን ሽማግሌዎች እንደመሆኑ መጠን አንዳንድ ጊዜ እሁድ መልእክት እንዲያቀርብ ይጋበዝ ነበር። ታዲያ አብረውት የሚሰሩት ሰዎች እሁድ ዕለት መስበክ አለ አለ መስበኩን በትክክል እናውቃለን፣ ምክንያቱም እሁድ ዕለት ከሰበከ ሰኞ ባልተለመደ ሁኔታ በትንሽ በትልቁ ሲቆጣ ስለምናየው ነው ይሉ ነበር። ይህ ሰው አብረውት ለሚሰሩ ሰዎች እውነተኛ የክርስቶስ ምስክር መሆን አልቻለም ማለት ነው። ምንም እንኳ ክርስቲያን ያልሆኑ ሰዎች የተለያየ ነቀፋና ትችት ቢኖራቸውም አጠቃላይ በሆነ መልኩ ለክርስቲያናዊ ስነ ምግባር አክብሮት አላቸው። ይህን ክርስቲያናዊ ምግባር በአንድ ሰው ሕይወት ሲመለከቱ ምን ነው እንደ እርሱ ያለ ሕይወት በነበረኝ የሚል ምኞት ያድርባቸዋል። በዚያ ሰው ላይ ለነቀፋና ለትችት ምክንያት የሚሆናቸው ተጨባጭ ምክንያት አይኖራቸውም። አንድ የቤተ ክርስቲያን ሽማግሌ የሆነ ሰው አማኝ ባልሆኑ ሰዎች ዘንድ እንኳ ተከበረና እምነታቸውን የሚጥሉበት አይነት መሆን አለበት የተባለው በዚህ ምክንያት ነው። እነርሱም ክርስቲያን እንዲሆኑ ፈቃድና ዝንባሌያቸውን ማነሳሳት የሚችል መሆን አለበት። ምሳሌነት ያለው ህይወት በአንደበታችን ከምንናገረው ቃል የበለጠ ኃይል አለው። ስነ ምግባራዊ መስፈርቶች ሞራላዊ እሴቶችና መስፈርቶች ለጥቃት በተጋለጡበት ዓለም አንድ አገልጋይ ይህን በተመለከተ የማይነቀፍ ሆኖ ሊገኝ ይገባል። የአካባቢው ልማድና አኗኗር ከዚህ የሚጻረር ቢሆኑ እንኳ የአንዲት ሚስት ባል መሆን አለበት። ይህን በተመለከተ የተለያዩ አተራጓጓምና ፍቺ መኖሩ ቢታወቅም፣ በዚህ ሆነ በዚያ ሞራላዊ ሕይወቱ ያለነቀፋ ሊሆን ይገባል። ለምትኖረው አንዴትና ብቸኛ የትዳር ጓደኛ ታማኝና በምንም አይነት ሁኔታ የማይነቀፍ መሆን አለበት። ልከኛ መሆን አለበት። ይህ ብዙ ነገሮችን የሚመለከት ቢሆንም የመጠጥ ሱሰኛ ያልሆነ የሚለው በዚህ ውስጥ መካተት ይችላል። ጠጭ ሰው መስከሩ የማይቀር ነው። ከሰከረ ደግሞ ከስርዓት ይወጣል። ጠጭ ሰው ሌላው ቀርቶ በማህበረሰቡ ዘንድ እንኳ ከበሬታ የለው። እንደዚያ ከሆነ ደግሞ በቤተ ክርስቲያን ውስጥ ምን ያህል ዝቅተኛና ወራዳ ስፍራ እንደሚያሰጠው ግልጽ ነው። አንድ አገልጋይ ከሰዎች ተደብቆ የሚለማመደው ምንም ነገር ሊኖረው አይገባም። በስውር የሚለማመደው አጣት በግልጽ መውጣቱ አይቀርም፣ ክርስቲያናዊ ምስክርነቱንም ያበላሽበታል። አእምሯዊ መስፈርቶች፣ ራሱን የሚገዛ መሆን አለበት። በሚያደርገው ሁሉ ሚዛናዊነትን የጠበቀ በስርዓትና በማስተዋል የሚመላለስ ሊሆን ይገባል። ይህም በውስጡ ያለውን ራስን የመቆጣጠር ችሎታና ሚዛናዊነትን ይመለከታል። አንድ ሰው ስለዚህ ጉዳይ ሲናገሩ አእምሮን የምንነገራበት፣ ምኞትን የምንገታበት ልጓም ብለዋል። ለእንዲህ አይነቱ ችሎታ ግሪኮች ከፍተኛ ግምት ይሰጡ ነበር። ግሪኮች ቃሉን የሚረዱት በትንሽ በትልቁ የማይናወጥ በስሜት ተነሳስቶ አንድን ነገር የማያደርግ በአመለካከትና በአስተሳሰቡ ጽንፈኛ ያልሆነ ይልቁንም በነገር ሁሉ የተረጋጋና ራሱን የሚገዛ አእምሮ ያለው በሚለው መልኩ ነው። አንድ መሪ ራሱን መግዛት ከቻለ፣ በሌላው የሕይወት ገጽታዎቹም ቢሆን ሚዛናዊነትን የጠበቀ ሊሆን ይችላል። ውጫዊ የሕይወት ገጽታውን በተመለከተም የተከበረና በስርዓት የሚመላለስ መሆን ይጠበቅበታል። ስርዓታማ ህይወት የስርዓታማ አስተሳሰብ ወይም አእምሮ ውጤት ነው። ምስቅልቅል ነገርን ማስተካከልና ስርዓት ማስያዝ የእግዚአብሔር አይነተኛ ባህሪ ነው። ይህ ባሕሪ ደግሞ መሪው በሚኖረው ስርዓት ያለው ህይወት መታየት አለበት። በእውቀቱም ሆነ በሚኖረው መንፈሳዊ ሕይወት ለማስተማር የሚበቃ መሆን አለበት። ለማስተማር የሚበቃ ስል ችሎታን ብቻ የሚመለከት ሳይሆን በቅዱሳት መጽሐፍት አማካኝነት መንፈስ ቅዱስ የሚገልጥለትን እውነት ለሌሎች ለማካፈል እንዲችል ምንጊዜም ዝግጁ ሆኖ መገኘትን ያመለክታል። ሌሎችን ለማስተማር የሚበቃው ደግሞ እርሱ ራሱ ከቅዱሳት መጽሐፍት የተማረ ሲሆን ነው። ውጤቱ ባለውና ፍሬያማ በሆነ ሁኔታ ሌሎችን ማስተማር የማይችል ሰው መንፈሳዊ መሪ ሊሆን አይገባም። መንፈሳዊ መሪ በብዙም ይሁን በጥቂቱ ከበታቹ ያሉትን ሰዎች የማስተማር ኃላፊነት አለበት። ትምህርቱም ከነቀፋ በላይ በሆነ ህይወቱ መደገፍ ይኖርበታል። ሳሙኤል ብሬንግል የተባሉ ሰው አንድ ጥሩ ሐኪም የህመምተኞቹን ሁኔታ በሚገባ ተረድቶ አስፈላጊውን መድኃኒት እንደሚያዝ ሁሉ የሰዎችን ችግርና ጥልቅ መሻት በመረዳት እውነትን ማቅረብ የሚችሉ መምህራንና መሪዎች በመካከላችን መኖራቸው ምን ያህል አስፈላጊ ይሆን? የሰዎች ነፍስ ታማሚ ናት። ህመሙ ግልጽ ወይም ስውር ሊሆን ይችላል። ስር የሰደደ ወይም ጊዜያዊ ሊሆን ይችላል። ያም ሆነይ በኢየሱስ ያለው እምነት እውነት ብቻ መፈወስ የሚችለው ደዌ እንዳለባቸው ግልጽ ነው። አንድ ሐኪም ለበሽተኞች አንድ አይነት መድኃኒት እንደማያዝ ሁሉ ለሰዎች የተለያየ ችግር የምናቀርበው እውነትም እንዲሁ ሊለያይ ይችላል። ቃሉን በትጋት ማጥናትና አስፈላጊውን መግለጥ መንፈስ ቅዱስ እንዲሰጠን አጥብቀን መጸለ ያለብን በዚህ ምክንያት ነው በማለት ተናግረዋል። ጆን ዌስሊ በከፍተኛ ደረጃ እነዚህን መስፈርቶች ያሟላ አገልጋይ ነበር። የሰዎችን አእምሮዊ እውቀት አያንቋሸሽም። ይህ እንደ ተጠበቀ ሆኖ ሞራላዊና መንፈሳዊ ሕይወታቸውንም እንዲሁ ለማሳደግ ይጥር ነበር። ራሱ ጆን ዌስሊ በጣም የተማረ ከመሆኑም በላይ ወደዚያ ቢያዘነብል ኖሮ በዘመኑ ከነበሩ ታላላቅ ምሁራን አንዱ ለመሆን ይችል እንደነበር ይነገራል። አያሌ መጽሐፍትን መርምሯል። ከፍተኛ የስነ ጽሑፍም እውቀትም ነበረው። አንድ በዘመኑ የነበረ ታዋቂ ሰባኪ ስለ ጆን ዌስሊ ሲናገር፣ ስነ ጽሑፍንና ጠቅላላ እውቀትን አቀናብሮ የያዘ የጆን ዌስሊ ስብከትን የመሰለ ስብከት ፍጹም ሰምቼ አላውቅም ብሏል። ያም ሆኖ ግን ዌስሊ ይበልጥ የሚታወቀው የአንድ መጽሐፍ ሰው ወይም የመጽሐፍ ቅዱስ ሰው በሚለው መለያው ነው ነበር። አንጸባራቂ ምሳሌነት ያለው ህይወትና የተቀደሰ አእምሮ ያለው አገልጋይ ነበር። ሰብእናን የሚመለከቱ መስፈርቶች ክርስቲያን መሪ በነገር ሁሉ ረጋ ያለና ጭምት እንጂ ጨቅጫቃ መሆን የለበትም። በሚያደርገው ሁሉ ምክንያታዊና ከሰዎች ጋር ተጣጥሞ መስራትን መቻል ይኖርበታል። አሪስቶቴል የተባለ የግሪክ ፈላስፋ እንደሚለው መሪ ለመሆን የሚበቃ ሰው ከክፉ ይልቅ መልካሙን እርሱ ያደረገውን ሳይሆን ሌሎች ለእርሱ ያደረጉለትን መልካም ነገር ያስባል። ነገሮችን በቸልታ ከማለፍ ይልቅ ለአስቸጋሪ ሁኔታዎች ሁሉ ሰላማዊ መፍትሔ ይፈልግላቸዋል። በተጨማሪም እንግዳ ተቀባይና ባይተዋሮችን ማስተናገድ የሚችል ሰው መሆን አለበት። እንግዶችን የመቀበልና የማስተናገድ አገልግሎቱን ጌታን ለማገልገል እንዳደረገው ተግባር እንጂ የሚያንጫጫው መሆን የለበትም። ምንጊዜም የቤቱ በር ለእግዚአብሔር አገልጋዮች ክፍት መሆን ይኖርበታል። እንግዶችን ስለመቀበል መቀበል ጳውሎስ ይህን በጻፈበት ጊዜ ከአሁኑ ዘመን ይልቅ እጅግ አስፈላጊ አገልግሎት ነበር። ያም ሆኖ ግን ዛሬም ቢሆን ከአንድ አገልጋይና ሚስቱ የሚጠበቅ ተግባር ነው። እንግዶችን የመቀበል አገልግሎት አብዛኛው ጫና የሚያርፈው ከአገልጋዩ ይልቅ በምስቱ ላይ እንደሚሆን ይታወቃል። በጥንት ቤተ ክርስቲያን ዘመን ሆቴሎች በጣም ጥቂቶች ነበሩ። በዚህ ላይ ደግሞ የቆሸሹና ለርኩሰት የመፈጸሚያ የሚጠቀሙባቸው ነበሩ። አረማውያን ወይም ወንጌልን ያልተቀበሉ ሰዎች ክርስቲያኖችን ወይም ከአገር አገር እየተዘዋወሩ የሚያስተምሩ መምህራንን በቤታቸው ተቀብለው ለማስተናገድ ፈቃደኛ አልነበሩ። በተለያየ መልኩ ብርቱ ስደት ነበር። ለሀገሩ በአይድ የሆኑ ክርስቲያኖች እየታደኑ እንደ ባሪያ የሚሸጡበትም ዘመን ነበር። ስለሆነም ይህ ኃላፊነት የእያንዳንዱ ክርስቲያን በተለይም ደግሞ የአገልጋዮች መሆን ነበረበት። ክርስቲያኖችንም ሆነ ክርስቲያን ያልሆኑትን ለመቀበልና ለማስተናገድ ምንጊዜም ፈቃደኛ ሊሆኑ ይገባል። የዚህ መጽሐፍ አዘጋጅ ከፍተኛ ኃላፊነት የነበረውና በቤተ ክርስቲያን ውስጥም ንቁ ተሳትፎ የሚያደርግ ጓደኛ ነበረው። ይህ ሰው እንግዶችን ተቀብሎ ለማስተናገድ ምንጊዜም በሩ ክፍት ነበር። በዚህ አገልግሎቱ የመንፈሳዊ መርነት ችሎታው እጅግ ማደግ ከመቻሉም በላይ የግል ህይወቱም ተባርኳል። ለሌሎችም በረከት መሆን ችሏል። ስግብግብነትና ገንዘብን መውደድ ከአንድ መንፈሳዊ መሪ የማይጠበቁ ባህርያት ናቸው። አንድ መንፈሳዊ አገልጋይ በምንም አይነት ገንዘብን ወይም ጥቅማጥቅምን ለማግኘት መስራት የለበትም። ጥቅም የሚያስገኘውንም ሆነ ጥቅም የማያስገኘውን ኃላፊነት በኩል ሚዛን ይቀበላል። ጆን ዌስሊ ማዴሊ በሚባል ስፍራ ያገለግል ስለነበር ፍሌቸር ስለሚባል አገልጋይ ሲናገር እንዲህ ብሎ ነበር። በአውሮፓም ሆነ በአሜሪካ ዞር ያለሁ እርሱን የሚመስል ያነልነቀፋ የሆነ ህይወት ያለውና ሰው ግን በፍጹም አላገኘውም። ማዴሊ ወደ የሚባለው ስፍራ ሄዶ ማገልገል ከመጀመሩ በፊት አንድ ሰው ወደ ዱነሃም መጥተ ብታገለግል መልካም ይመስለኛል፣ ምክንያቱም የሰበካ ጉባኤ አባሎች ጥቂት ናቸው፣ ስራው ቀላል ነው፣ ደሞዙ ግን ብዙ ነው። አካባቢው ለጤና ተስማሚና መዝናናት የሚችልበት ነው፣ በማለት ላቀረበለት ግብዣ ፍሌቸር ሲመልስ፣ ዱነሃም ለእኔ ተስማሚ አይደለም ምክንያቱም ስራው አንሷል፣ ገንዘቡ ግን በስቷል ነበር ያለው። ግብዣ አቅራቢውም ባገኘው መልስ ቅር በመሰኘት እንዲህ ያለውን አጋጣሚ አለመቀበል ያሳዝናል፣ ሌላ ምን ላደርግልህ እንደምችል አላውቅም። ለመሆኑ ማዴሊ ወደሚባል ስፍራ ሄደህ ለማገልገል ፈቃደኛ ነህ? በማለት ላቀረበለት አማራጭ አዎን፣ ወደዚያ እጄ ማገልገል ነው የሚፈልገው በማለት ይመልሳል። ግብዣውን ያቀረበለት ሰው የኔ ዓላማ ወደ ምስማማ ስፍራ ሄደ እንድታገለግል በመሆኑ ምርጫ ህማዴሊ እስከሆነ ድረስ እዚያ ያለውን አገልጋይ እጥፍ ጥቅም ወደሚያገኝበት ወደ ዱንሃን ማዛወር አይከብደኝም አለ። ይህ ሰው ምንም አይነት ስግብግብነትና ገንዘብ ወዳድነት ባልነበረበት ትንሽ ቤተ ክርስቲያን በከፍተኛ ደረጃ እግዚአብሔርን ከማገልገሉም በላይ የሕይወትን ታሪኩን በማንበብም ሰዎች እስከ ዛሬ ድረስ እየተባረኩ ነው። የቤተሰብ ህይወትን የሚመለከት መስፈርት፣ ባለትዳር የሆነ ክርስቲያን መሪ ቤተሰቡን በመንፈሳዊ መንገድ የማስተዳደር ችሎታውን ማስመስከር ይኖርበታል። ልጆቹን በጭምተኛነት ሁሉ እየገዛ የራሱን ቤት በመልካም የሚያስተዳድር ሊሆን ይገባል። ብዙ ክርስቲያን መሪ መሪዎችና አገልጋዮች የመሪነት ችሎታ ጥያቄ ውስጥ የወደቀው ቤተሰብን በተመለከተ የማስተዳደር ብቃት ስለጎደላቸው እንደሆነ መቀበል ይከብዳቸዋልን? እያስተዳደረ ወይም እየገዛ ስል ፍጹም ነጻነት በሚያሳጣ ሁኔታ እየጨቆነ ማለት አይደለም። በመልካም የሚያስተዳድር የሚለው ቃል የሚያመለክተው ተገቢ አክብሮትና ፍቅር ሳይነፈጋቸው መሆኑ ነው። ይህን በተመለከተ አገልጋዩ እንዲሳካለት ከተፈለገ መንፈሳዊ ራዕዩን የምትጋራውና አስፈላጊ ከሆነ ማንኛውንም መስዋዕትነት ለመክፈል ዝግጁ የሆነች ሚስት ልትኖረው ይገባል። ትክክለኛ ሚስት ባለመምረጣቸው ብዙ ስጦታዎች የነበሯቸው አገልጋዮች በመንፈሳዊ እውነታቸው ውጤታማ መሆን አልቻሉ። አንድ ሰው የራሱን ቤተሰብ በአግባቡ መምራትና ማስተዳደር ካልቻለ የእግዚአብሔርን ቤተሰብ በአግባቡ ማስተዳደር የሚችል ይመስላችኋል? የራሱን ቤት ማስተዳደር ካልቻለ፣ የራሱንም ልጆች በአግባቡ መምራት ካልቻለ የሚፈልገውን ያህል እንግዶችን በቤቱ ማስተናገድ አይችልም። የራሱን ቤተሰብ መለወጥ ያልቻለ ሌሎች ቤተሰቦችን መለወጥ ይችላል ማለት የማይታሰብ ነው። እዚህ ላይ ያለው እንድምታ አንድ ሰው የቱንም ያህል በቤተ ክርስቲያን ሆነ በሌሎች መንፈሳዊ ጉዳዮች ተሳትፎ ቢያደርግም የራሱን ቤተሰብ ችላ ማለት የለበትም። ምክንያቱም ዋናውና ትልቁ ኃላፊነት በመጀመሪያ ደረጃ የራሱን ቤተሰብ ማስተዳደር ነው። በእግዚአብሔር አሰራር መሰረት እርሱ የሰጠንን ኃላፊነት መወጣት ማለት ሌላው ኃላፊነታችንን ግን መበደል ማለት አይደለም። በእያንዳንዱ የህይወት ገጽታችን ማንኛውንም ኃላፊነታችንን አሟልተን መገኘት አለብን። ጳውሎስ እንደሚነግረን አንድ ሰው በሌሎች ላይ መንፈሳዊ ስልጣን የሚኖረው በመጀመሪያ ደረጃ የራሱን ቤተሰብ በፍቅርና በጥበብ ማስተማር ሲችል ነው፣ ማስተዳደር ሲችል ነው። በቤተሰቡ ያልተሳካለት መሪ በሌላው ዘርፍም እንዲሁ ሊሳካለት አይችልም። በሳልና አስተዋይ መሆን ይጠበቅባቸዋል። መንፈሳዊ ብስለት ለመልካም መሪነት እጅግ በጣም አስፈላጊ ነው። ሁለቱ በፍጹም አይነጣጠሉ። ስለሆነም አዲስ ጀማሪ ወይም በቅርቡ ጌታን ለመቀበል አማኝ መንፈሳዊ ኃላፊነት ሊሰጠው አይገባም። በቅርቡ ጌታን ለተቀበለ አማኝ መንፈሳዊ ኃላፊነት ሊሰጠው አይገባም። እዚህ ላይ አዲስ የሚለው ቃል በግሪክኛው መሰረት የሚያመለክተው በቅርቡ የተተከለ ችግኝን ሲሆን ምሳሌው ተፈጥሮን መሰረት ያደረገ ነው። አንድ ችግኝ ስር እንዲሰድና እንዲያድግ ጊዜ ያስፈልገዋል። ይህን ሂደት ማቻኮል ወይም ማፋጠን አይቻልም። ከላይ በኩል ፍሬው ከመታየቱ በፊት ከታች በኩል ስሩን መስደድ አለበት። ከዚህ ምሳሌ ጋር በሚስማማ ሁኔታ ቤንግል አዲስ ክርስቲያንን በተመለከተ ሲናገር አዲሱ ክርስቲያን መራራጥና ላይታች ማለትን ያበዛ ይሆናል። ይሁን እንጂ የመስቀሉ የመገረዝ ኃይል ገና በሕይወቱ አላለፈ ብሏል። በአንደኛ ጢማቴዎስ ሶስት አስር ጳውሎስ ዲያቆናት ማሟላት ስለሚገባቸው መስፈር ስትዘረዝር እነዚህ ደግሞ አስቀድመው ይፈተኑ ብሏል። በቤተ ክርስቲያን ውስጥ ለኃላፊነት ስልጣን ብቁ መሆን አለመሆናቸው የሚለካው በዚሁ ነው። ጢሞቴዎስ የኤፌሶን ቤተ ክርስቲያን መጋቢ በሆነ ጊዜ ያ የቤተ ክርስቲያን ያ ቤተ ክርስቲያን ከአስር ዓመት የሚበልጥ ዕድሜ ነበረው። እውቅ መጋቢዎችና መምህራን የነበሩበት እንደመሆኑ መጠን በሳሎችና ሰፊ የሕይወት ልምምድ ያላቸው ሰዎችም ነበሩበት። ስለሆነም መሪዎች ይህን ባህርይ አሟልተው መገኘት እንደሚገባቸው መናገሩ ያለ ምክንያት አልነበረም። በሚስዮናዊ አገልግሎትና አዳዲስ አብያተ ክርስቲያናትን በማሳደግ ረገድ ጳውሎስ ሰፊ ተሞክሮ ነበር። ስለሆነም እንዲህ ያሉ ሰዎችን በቀላሉ ማግኘት እንደማይቻል ስለሚያውቅ አዳዲሶቹ አብያተ ክርስቲያናት እነዚህን መስፈርቶች እንዲያሟሉ አይጠበቅባቸውም ነበር። ቲቶ 1፥5-9 ገና በማደግ ላይ ካሉ አብያተ ክርስቲያናት ብዙ አይጠበቅባቸውም። ይሁን እንጂ ለመሪነት የሚታጩ ሁሉ በባሕርያቸው ረጋ ያሉ። በአመለካከታቸው መንፈሳዊ የሆኑና ለስልጣንና ለደረጃ ጉጉት የሌላቸው እንዲሆኑ ይገባ ነበር። አዲስ ክርስቲያን መሪ መሆን የለበትም በማለት የተናገረበትን ምክንያት ጳውሎስ ሲገልጽ በትዕቢት ተነፍቶ በዲያብሎስ ፍርድ እንዳይወድቅ አዲስ ክርስቲያን አይሁን ይላል። አዲስ ክርስቲያን ለመሪነት ብቁ የሚያደርገው መንፈሳዊ ብስለትና የሰከነ ሕይወት ይጎድለዋል። የተለያየ ችሎታ ቢኖረው ለአዳዲስ ክርስቲያኖች ቁልፍ ቦታዎችን መስጠት የሚደገፍ አይደለም። እንዲህ ያለ ሹመት ለቤተ ክርስቲያንም ሆነ ለተሸዋሚው አይጠቅምም። የሰው ተፈጥሮ ምን ጊዜም ቢሆን ያው በመሆኑ አዲሱ ክርስቲያንም ከጓደኞቹ ይልቅ ለዚህ ትልቅ ኃላፊነት ቢመረጥ እኔ በጣም አስፈላጊ ስለሆነ ነው በማለት መታበይ ይጀምራል። ይሁን እንጂ ምንም እንኳ በችኮላ ትልቅ የኃላፊነት ስፍራ ባይሰጠውም ተስፋ የሚጣልበት ሆኖ እስከተገኘ ድረስ አንዳንድ ዝቅተኛ ስራዎች ሊሰጡት ይገባል። በዚህ ሁኔታ ተፈጥሯዊና መንፈሳዊ ስጦታዎችን ማዳበር ይቻላል። በቴቤት ተነፍቶ ችግር ላይ እንዳይወድቅ በፍጥነት እድገት ማግኘት የለበትም። ተስፋ እንዳይቆርጥም የማያስፈልግ ጫና ሊደረግበት አይገባም። ይህን ግንዛቤ ውስጥ በማስገባት ዊሊያም ሄንድሪክሰን እንደሚናገሩን እንደሚነግሩን በመጀመሪያው ሐዋርያዊ ጉዞ በሄደበት ቦታ ሁሉ ጳውሎስ ማንንም ለቤተ ክርስቲያን መሪነት አልሾመም። እነዚያን ያ ቤተ ክርስቲያናት በድጋሚ በጎበኘትበት ጊዜ በመንፈሳዊ ሕይወታቸው አድገውና ጎልምሰው ያገኛቸው ነበር። ለዚህ ኃላፊነት የሾመው ጢሞቴዎስም ቢሆን በጌታ እንዳመነ ወዲያውኑ ለመጋብነት አልተሾመም ሐዋርያ ሥራ 14 23 በጌታ ያመነው በመጀመሪያው የጳውሎስ ሐዋርያዊ ጉዞ ቢሆንም ለመጋብነት የተመረጠው ግን ሁለተኛውን ሐዋርያዊ ጉዞ ባደረገ ጊዜ ነበር። መንፈሳዊ ብስለት የሚንጸባረቀው በመንፈሳዊ ሕይወት ለጋስነትና አመለካከት ስፋት ነው። ፊት ለፊት ከክርስቶስ ጋር መገኘቱ ጳውሎስን ከነበረበት ጠባብ አመለካከት አውጥቶ ሰዎችን ሁሉ የሚቀበል ባለ ሰፊ አእምሮ አድርጎታል። በውስጡ የሚኖረው ክርስቲያን ክርስቶስ ልበ ሰፊ ያደረገው የአመለካከት አድማሱንም አሰፋለት። ይሁን እንጂ እይታና አመለካከቱ ቢሰፋም በገርነት የተቀበለውን እምነት እስክክድ አላደረገውም። ክርስቲያን መሪዎችን በተመለከተ ከላይ የተመለከትናቸው ናቸው መስፈርቶች ለዓለማውያን መሪዎች እንኳ ቢሆን በጣም አስፈላጊ ናቸው። በጥንት ዘመን የነበረ አንድ አረማዊ ጸሐፊ አንድ የጦር መሪ ምን አይነት ሰው መሆን እንደሚገባ የጻፋውን ዊልያም ባርክሌ እንዲህ በማለት አስቀምጠዋል። በከፍተኛ ደረጃ ራሱን የሚገዛና ልከኛ መሆን አለበት። በፍጹም ብኩንና ዝርክርክ መሆን የለበትም። ለመከራና ለችግር እጁን የማይሰጥ የሚቻል ከሆነ የቤተሰብ ኃላፊ የሆነ ተናግሮ የማሳምን ችሎታና በሰዎች ዘንድ ከበሬታ ያለውን ሊሆን ይገባል። አባባሉ ጳውሎስ ካቀረበው ዝርዝር ጋር ተመሳሳይ መሆኑ በጣም የሚገርም ነው። እንዲህ አይ እንግዲህ ዓለም ከመሪዎች ይህንን የመሰለ መስፈርት የሚጠብቅ ከሆነ የእግዚአብሔርን ቤተ ክርስቲያን ከሚያስተዳድሩ መሪዎች ውስጥ ከዚህ ያነሰ የሚጠበቅባቸው ይመስላችኋል?